እጅግ የምትወደን ሰማያዊ ቅዱስ ያው አምላክና አባታችን እግዚአብሔር ሆይ እንሆ ዛሬም ምሕረትና ቸርነት በዝቶልን እንደገና ችን ዕለት ሰጥተህን በፊትህ ዘላለማዊውን ቅዱስ የሆነውን ቃልን እንድንከፋፈል ይህንን ማለዳ ስለሰጠህን እጅግ አድርገን እናመሰግንሃለን። አምላክና አባታችን እግዚአብሔር ሆይ ፍቅር የሆንከ አምላክ ስለሆን ሁል ጊዜ በፍቅር ድምፅህ ስለምትገናኝ ዛሬም ቤታ ሆይ እነሆ ከውቅያኖስ ውስጥ እጅግ የጠለቀውን ፍቅርህን ስለምታጠጣል እግዚአብሔር በፍቅርህ ውስጥ እንድንጠመቅ እንድታስገባል፣ እግዚአብሔር ሆይ በፊት መጠና ደግሞ በፍቅርህ ስለምታጠምቀን እጅግ አድርገን እናመሰግናለን። እግዚአብሔር ፍቅር ነው ተብሎ እንደተጻፈ ፍቅር የሆንከው እግዚአብሔር፣ ከፍቅር ተነስተ የፈጠርክን እግዚአብሔር፣ በፍቅር የምታኖረን እግዚአብሔር፣ ፍቅር ማንነት የሆነ አምላክና አባታችን እግዚአብሔር ክብር ምስጋና ይገባሃል። አምላክና አባታችን እግዚአብሔር አሁን በመንፈስ ቅዱስ ዘላለማዊ ቅዱስ ቃል አንተ ግለጽልን። አስተማሪያችን መንፈስ ቅዱስ ለእያንዳንዳችን ልብ እንድትናገር ዛሬ በፊት ልባችን እንከፍታለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ቅዳሜ ቅዳሜ እያየን ያለነውን እግዚአብሔር ቃል እንቀጥላለን። የእግዚአብሔር ፍቅር በሚል ርዕስ ነው እያየን ያለ ነው። ባለፈት ባለፉት ክፍሎች እንደምታውቁት እንዳየ ነው ስለ እግዚአብሔር ፍቅር ብዙ እያየን የመጣ ነው። ከማንነቱ ጀምረን እያየ ነው። እግዚአብሔር ፍቅር ነው ከሚለው ጀምረን ነው እያየን የመጣ ነው ማለት ነው እግዚአብሔር ስለዚህ እግዚአብሔር ፍቅር ነው ስንል፣ ወይም ስለ እግዚአብሔር ፍቅር ስንነጋገር ከራሱ ከማንነቱ ፍቅር ከመሆኑ ተነስተን ነው እየተነጋገር ያለ። እግዚአብሔር አፍቃሪ ነው ሳይሆን የሚለው የእግዚአብሔር ቃል ራሱ ፍቅር ነው ብሎ ነው የሚነገር። እግዚአብሔር ይመስገን። በተለይ ደግሞ ሳምንት ባየነው ክፍል የጸጋን ትርጉም በተወሰነ ደረጃ ተመልክተናል። የጸጋ ትርጉም በጸጋ መዳን ሲባል ደስታ ሊፈጠር ሲገባው በሰዎች መካከል ክርክርን እንዴት እንደሚፈጠር አይተል። በእውነቱ በጸጋ መዳን ክርክርን ሳይሆን መፍጠር የነበረበት ደስታ ነው፣ በጣም መገረም የነበረበት ነገር ግን የሃይማኖት ክርክር ሲፈጠር እናያለን። ያም የሆነበት ምክንያት በጸጋ ነው የዳነው ስንል ሰዎች ሲደነግጡ አትደንግጡ። እውነትም ያስደነግጣል። አንድ በጣም ሆረብል የሆነ አገር ያወቀው ሰው እግዚአብሔር በጸጋው አዳነኝ ብሎ ሲናገር እንደ እንዲሁ ጽድቅን እንዲያው በጣም ርካሽ አደረግከው፣ እንደዚህ እንደዚህ ያደረግከው እንዴት ነው እንዲሁ በጸጋው አዳነኝ የምትለው ብሎ መገረሙ ይገርመን አይገባም። ያ የሚያሳየን ነገር አንተ እኮ በጣም ኃጢአተኛ፣ እኔ እኮ በጣም ኃጢአተኛ ነ እንዴት ነው እንዲሁ በጸጋው የምንድ ነው ብለው ሲናገሩ፣ ከፈለግ ተቀበል ካልፈለግተው ብለን አይደለም መሄድ ያለብን። እውነትህን ነው፣ ነገሩ ይገርማል። ከአንተ በላይ እኔን ያስገርመኛል። በጸጋ መዳኔ በጣም ያስገርመኛል። እውነት ብለሃል። እንደኛ አይነት ሰው እንዴት ሊድል ይችላል እንደኛ አይነት ኃጢአተኛ እንዴት መረት ሊያገኝ ይችላል? እውነት እኮ ነው። በጣም እኮ የሚገርም ነገር ነው። ልክነ በጣም ይከብዳል። ግን አንድ ነገር ሆነ፣ በጸጋ ነው የዳነው። ወይም ሰው በእግዚአብሔር ጸጋ በክርስቶስ ኢየሱስ ይድናል ብዬ ስል ወይም ስልሽ፣ አንድ አስገራሚ ነገር መስቀል ላይ ስለተካሄደ ነው። ኢየሱስ ክርስቶስን ትወደዋለህ? አዎ፣ ወደዋለሁ ይላል ክርስቲያን እግዚአብሔርን ተወደዋለ? አዎ። ኢየሱስ ክርስቶስን ተወደዋለ? አዎ። አያሳዝንህም? በጣም ነው የሚያሳዝንህ። ጻድቅ ነው አዎ። ምንም ኃጢአት የለበትም አዎ። ያ ጻድቅ፣ በአፉ ተንኮል ያልተገኘበት በምድር ላይ ብቸኛ ጻድቅ፣ ነውር የሌለበት ጌታ ምን እንደደረሰበት ታውቃለህ? ከሁለት ወንበዴዎች ጋር በመስቀል ሻኪንግ የሆነው ይሄ ከእኔ መጽደቅ በፊት እኔን የመሰለ ኃጢአተኛ እኛን የመሰለ ወንበዴ ጸደቀ ብለን ከመናገራችን ፊት ውጭ በጣም አስገራሚ ነው። ከዛ በፊት ማስገረም የሚገባዋን ነገር ተካሄዳ፣ ማስደነቅ የሚገባዋን ነገር ተካሄዳ። ሰዎች እኛ በጸጋ ጸደቅን፣ ሰው በእግዚአብሔር ጸጋ ይጸድቃል ብለን ስንነግራቸው የሚደነቁት ማመንም የሚከብዳቸው በጭራሽ ይሄ ሊሆን አይችልም፣ ይልቅስ በምንችለው አቅም መድከም አለብን፣ ምክንያቱም የኛ ኃጢአት ተቆጥሮ አያልቅም ሲሉ እንደዛ የሚሉበት ምክንያት ከዛ በፊት የሚያስገርመውን ነገር ስላላቸው ከሱ ይልቅ የሚያስገርም ነገር ሆኗል። ከሱ በፊት እጅግ የሚያስገርም ነገር ሆኗል ብለን ከሱ በፊት የሚያስገርመውን መንገር አለበት። ከሱ በፊት የሚያስገርመውን ስላልነገርናቸው ከሱ በፊት የሚያስደንቀውን ስላልሰሙ ነው በጸጋ ስለመዳን የሚከብዳቸው እንጂ፣ በእውነቱ የሰውን ኃጢአት ካየን ምንድነው መብብለን መመለስ ያለብን? ሰው እኮ ኃጢአተኛ እንዴት አድርጎ ይጸድቃል? ሰው እኮ ሰይጣን የተገለጠበት የሰይጣን ፈቃድ ሲፈጽም የኖረ አሁንም እንኳን ይሁድ ምድርን ወደ ሲኦልነት የቀየራት ፍጥረት እኮ ነው። ሰው እንዴት ነው ሰው የሚድነው ብለን ስንጠይቅ፣ እውነት እኔን አሁን ብጠይቁን ሁሉ ጊዜ የሚገርመኝ ከእግዚአብሔር ጋር ብቻዬን ሁሉ ጊዜ እንደ ዕብድ እንነጋገራለን። ወይ አንተ ምን አይነት አምላክ ሰው ታድናለ! በጣም የሚገርመኝ። ስለዚህ ኤክስፕሌን ማድረግ አልችልም። ኤክስፕሌን ማድረግ አልችልም። ምክንያቱም እኔን የሚያናድዱኝ ሰዎች ያድናል እግዚአብሔር። እስቲ አስቡት ቅዱስ ጳውሎስ ቅዱስ ጳውሎስ ከሆነ በኋላ ስለምታውቁት ነው የማትናደዱት እንጂ እንደሱ የሚያናደድ ሰው አለ? የመጨረሻ ክሪሚናል የሰው ደም ሲፈስ ልቤ ቅቤ ጠጣ የሚል ቅዱስ እስጢፋኖስ በድንጋይ ተቀጥቅጦ እንዲገደል ያደረገ ዛሬ አንድ መናፍቅ ገደልን ብሎ ግብዣ የሚያደርግ እንደዛ አይነት አረመኔ ሰው ጠርቶ ለእኔ የተመረጠ እቃ ነው የሚል እግዚአብሔር እንዴት አያበሳጭ? ወዶ መሰላችሁ? እንደ ነብዩ ዮናስ የተበሳጨው እ በሀገሬ ሳለሁ ያልኩት ይሄ ነበራል። አንተ ድሮ መሃሪ ነህ፣ እኔ አንተ አምኜ ያጠፋችኋል ብያል ሰብክም ብሎ ይሸሸው። ለምን እግዚአብሔር በመህረቱ ያሳፍረናል። እኔን ብትጠይቁኝ ቱቤ ኦነስ ብዙ የሚያናድዱኝ ሰዎች ክርስቲያን ይሆናሉ። ሳያቸው አዳሚ የሚመጣ ሰዎች ክርስቲያን ሆነዋል። እግዚአብሔር ክርስቲያን ስላደረጋቸው እኔ ልፈርጥ ስለማልችል ያለኝ ምርጫ መጥነው ብትሉ ጌታ ሆይ እርዳኝ ብሎ መውደድ ብቻ። ስለዚህ እውነትም የእግዚአብሔር ማዳን ያበሳቻል። ግን የሚያበሳቸው ማንን ነው? አዳምን የሚያበሳቸው አንድ ትምህርት ነበረ። ዛአም ፌርነስ ኦፍ ጋድ። እግዚአብሔር ፌር እንዲሆን አጠብቁ። ፌር ከሆነ የእኛ መጨረሻ ሲኦል መጽሐፍ ምን ይላል? አንፌር ሆነ አንፌር የሆነው ግን በማን ላይ ነው? በልጁ በኢየሱስ ክርስቶስ ላይ በልጁ ላይ ጨከነ። ኢዛት ፌር ነው ፍቅር ብሎ ይተረጉማል መጽሐፍ። ለገዛ ልጁ ምን ያላልለት፣ ያልራራለት እንደዚህ አድርጎ ነው ያለው። ስለዚህ አሁን ብዙ ሰዎች ሲገጥሙን፣ እንዴት ነው አንተ በጸጋ እንድናለን የምትለው? በጸጋ ብቻ ነው የሚዳነው የሚባለው። እሺ በምንድን ነው የሚዳነው? እንዴ፣ ሀያ አራት ሰዓት በመስጠል እሱን ራውት ከጀመራችሁ አይበቃም፣ ነው መልሳች። አይበቃም መጨመር አለብን። እሺ ምን ይሁን? አይበቃም ምን መሆን አለብን? እንጨት ላይ ተሰቅለህ መሞት አለብን። እሱም አይበቃም። ኢየሱስኮ ተሰቅሎ የሞተው እኛ ሞት ስለሚገባ ነው። ስለዚህ አትሊስት እንከፍለዋለን ካልን እስከምንድነው መክፈል ያለብን? እስከ ሞት። ፕሮብሌም ሞተንም አይበቃም ምክንያቱም ኃጢአተኞች ነን የእኛ ሞት ራሳችንንም ሌላውንም ማለት ስለዚህ ሰዎች ሲጠይቁ እንዴት ኃጢአተኞች ስለሆንን በጸጋ መዳን አንችልም ሲሉ ኖ ኃጢአተኞች ስለሆንን እኮ ነው በጸጋ መዳን ያለው ዛትስ ዘ ፖይንት ኃጢአተኞች ስለሆንን ኃጢአታችን ከፍለን የማንጨርስ ሰዎች ስለሆንን ሙታን ስለሆንን ያለን ብቸኛ ኦፕሽን ምንድን ነው የእግዚአብሔር ምህረትና ጸጋ ብቻ ስለዚህ ወደ ቅድሙ ነጥብ ስመለስ ሰዎች በጸጋ መዳን የሚከብዳቸው በጸጋ መዳን የሚለው ነገር የሚከብዳቸው ጸጋ ችፕ ስለሚመስላቸው እንዲሁ ዝም ብሎ ቀልዶ ይዳናል የምንል ስለሚመስላቸው አይደለም። ከዛ በፊት ከባዱን ነገር እናሳያቸው። ከባዱ ምንድነው ብትሉ የኢየሱስ ክርስቶስ መሰቀል። ከአመፀኞች ጋር ተቆጠረ። ሰዎች በዚያ ሲያልፉ ሶስት ወንበዴዎች ተሰቅለዋል እያሉ ይነጋገሩ አንድ ወንበዴ፣ ሁለት ወንበዴ፣ ሶስት ወንበዴ ብለው ይቆጥራሉ። ኢየሱስ ክርስቶስ ከወንበዴዎች ጋር ወይም ከአመፀኞች ጋር ተቆጠረ የሚለው ቃል ተፈጸመበት። እርሱ ምን ማለት ነው ስንል የእኛን ስፍራ ያዘ። ያ ስፍራ የእኛ ስፍራ። ይህን ለማብራራት አንድ የገጠምኩት ግጥም ነበረ፣ በርባን ይቅርበለኝም። ሰምታችሁት ይሆናል። አጭር ግጥም በርባን ይቅርበለኝ እንዳትቀየመኝም እና ብዙ ሰዎች ገና ሳይሰቡ ብለህ ብለህ በርባንን ይቅርታ መጠቅ ጀመር። ያን ወንበዴ ይሉኛል ማለት ነው። ቢካዝ አይታምት ኖ ማለት ነው። በርባን ራሴ መሆን በርባን ሲለቀቅና ኢየሱስ ሲሰቀል ያናድዳል፣ ያበሳጫል። እሱ መሆናችሁን የተረዳችሁ ቀን ግን ኦማይ ጋድ ለካ እኔ ነፃ እንድወጣ ነው፣ እኔ ወንበዴው ነፃ እንድወጣ ነው አንተ ወንበዴ ተብለ የተሰቀልከው የሚለው ነገር ይገባል። ስለዚህ የኢየሱስ ክርስቶስ ሰው መሆን ሰው መሆን ብቻ አይደለም፣ የባሪያን መልክ መያዝ የባሪያን መልክ መያዝ ብቻ አይደለም፣ የተረገመ ሞት መሞት። በእንጨት ላይ የሚሰቀል የተረገመ ነው የሚለው መፈጸም እሱ ነው ሊከብደን የሚገባው በጣም ይከብዳል። አዎ እንዴት ሊሆን ይችላል? እንዴት ሆነ? ሊደርስብህ አይገባም ነበር ጌታ ሆይ፣ በፍጹም የደረሰብህ ሁሉ ሊደርስብህ አይገባም ልንል ይገባል። በነ ምን አለ እኛ እንደተመታ፣ በእግዚአብሔር እንደተቀሰፈ፣ እንደተቸገረ ቆጠር ነው። እርሱ ግን ስለመተላለፋችን ደቀቀ። ስለዚህ ሰው ይህን ከሰማ ፍርድ የማይገባው የመስቀል ሞት አይደለም። ወንድሞች እናቶች፣ ሌላም ሞት የማይገባው ሞት የሌለበት በአፉ ተንኮል የሌለበት ንጹህ ጌታ በመስቀል ላይ መሰቀሉን ካመንን። የሱ ኢኮቨለንት የእሱ ሪስፖንድ ነው፣ የእሱ ሪስፖንስ ነው። የምንፈልግ ምንድነው? ሪስፖንስ ልለቀቅ የማይገባኝ ከእግዚአብሔር ፍርድ በታች የሆንኩኝ ወንበዴ ተለቀቅኩኝ። ስለዚህ የኔ የመለቀቅ ታላቅነት፣ የመለቀቅ አስገራሚነት፣ የመዳን አስገራሚነት፣ የመጽደቅ አስገራሚነት የኢየሱስ ክርስቶስ የመሰቀል አስገራሚነት ምላሽ። ለዚህ ነው ቅዱስ ጳውሎስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ምን አደረገው? ኃጢአት አደረገው። እሺ። ኢየሱስ ክርስቶስ ኃጢአት ሆነ ማለት አይከብድም። እሱን እኮ ስለማይቀበሉት ነው ሰዎች እኔ ጸደቅኩ ማለት የሚከብዳቸው። ኢየሱስ ክርስቶስ ኃጢአት ሆነ የሚለውና እኔ ጸደቅኩ የሚለው ክብደቱ የእሱ ይበልጣል። ኢየሱስ ክርስቶስ ኃጢአት ሆነ፣ ስለ እኛ ኃጢአት አደረገው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ስለዚህ በጸጋ መዳም ሲባል ቺፕ አይደለም እግዚአብሔር አልቲሜት የሆነ ፕራይስ ከፍሎ ማለት አንድ ልጁን ከፍሎ ነው ያዳነው። ጸጋ ማለት ኢየሱስ ክርስቶስ ማለት በጸጋ የመዳን ትርጉም ስለተጣመመም ጭምር ነው ሰዎች የሚሳለቁበት በጸጋ ነው የሚዳ ነው እሺ ምን ላብ በቃ እጅን አንስተ የሱ ጌታ ነው በል በቃ እሱ ማለት ነው ጸጋ እሱ ማለት አይደለም ጸጋ እሱ ማለት አይደለም ጸጋ ማለት ይሄ ኤክስቼንጅ ማለት ይሄን ልውውጥ ማወቅ ማለት አንተ ማን እንደሆንክ የምታውቀው ክርስቶስ በመስቀል ላይ ተሰቅሎ በማየት ብቻ ያንተን ቦታ ነው የወሰደው ያንቺን ቦታ ነው የወሰደው ስለዚህ አንተ ያገኘኸው ሁሉ አንቺ ያገኘሽ ሁሉ የዛ ልውዋጭ ነው ነው እያሉ እግዚአብሔር ትራንዛክሽን ነው ያካሄደው። በጽድቅ ነው ያዳ የምንለው። ለዚ ለዚህ ምሳሌ እንዲሆነን ባለፈው ሳምንት በዘሌዋውያን ምዕራፍ 16 ያለውን ታሪክ አንብበን ነበረ፣ ስለ ሁለቱ ፍየሎች፣ አንዱ የሚለቀቅ አንዱ የሚታረድ። የሚለቀቀው ፍየል የሕዝቡን ሁሉ ኃጢአት ተሸክሞ ወደ ምድረ በዳ እንደተለቀቀ ኢየሱስ ክርስቶስም ሲሞት እንደ ሶስቱ መስዋዕቶች ሆኖ እንደቀረበ እንደ ሕያው መስዋዕት፣ የሚቃጠል መስዋዕት እግዚአብሔር ደስ የሚያስብ እንደ ለኃጢአት እንደሚታረደው ፍየል ለኃጢአታችን በመስቀል ላይ ተሰውቷል። እንደሚለቀቀው ፍየል ግን አሮጌው ሰዋችንም ወደ መጣበት ምድረ በዳ መለሰው የሚለውን አይተን ነበር የጨረሰው። ዛሬ ትንሽ እንጨምራለን። ይህንን አሁን ያየነውን በእግዚአብሔር ጸጋ መዳን ማለት እንዲህ ማለት የኔ ኃጢአት ወይም የኛ ኃጢአት በንጹሑ በቅዱሱ የእግዚአብሔር ልጅ በክርስቶስ ላይ ስለተቆጠረ የእርሱ ጽድቅ በኛ ላይ ተቆጠረ። ተመልከቱ። አሁን እኛ ከእኛ የመነጨ እኛ ያመረትነው ጽድቅ የለንም። የተቆጠረ ጽድቅ ነው። ያ ጽድቅ ሶርስ አለው መገኛ አለው ጽድቅ ከእግዚአብሔር የእግዚአብሔርን ጽድቅ ነው የተቀበልነው። እንግዲህ ይሄ ማንሜድ ሪሊጅን የምንለውና እውነተኛው ክርስትና ልዩነቱን ተመልከቱት። ሲምፕል ሰው ሰራሹ ክርስትና ጽድቅ ከእናንተ ተገኝቶ ወደ እግዚአብሔር ነው የሚያደርገው ነው። ስለዚህ ሰዎች ጽድቅን እንዲያመርቱ እንዲያመነጩ እንዲያፈሩ ይነግራቸዋል እውነተኛው ክርስትና ጽድቅ ከእግዚአብሔር መጣ የእግዚአብሔር ጽድቅ ይለዋል ሮሜ ምዕራፍ ሶስት ስለዚህ በመስቀል ላይ የልውሙ ተካሄደ እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ሰዎች ኃጢአት ያላወቀውን እሱ ስለ እኛ ኃጢአት አደረገው ስለዚህ ንጹሕና ቅዱስ በሆነው እጅግ በሚወደው በአንድ ልጁ ላይ የጨከነው እግዚአብሔር አብ ያለ በደሉ የእኛን በደል ተሸክሞ እንዲደቅ የፈቀደ እግዚአብሔር አብ እንደዛ የጨከነው የአባት ልብ ፍጹም ኃጢአተኞች የነበር ነው እኛም ለመቀበል ጨከን። ምን አስጨከነው? እናንተን ለመቀበል ምን አስገደደው? እናንተን ለመቀበል በልጁ ላይ የጨከነው ጭካን እናንተ ላይ ሊያመጣው የሚገባውን እኛ ላይ ሊያወርደው የሚገባውን ቁጣ በልጁ ላይ ስላወረዱ እኛን ለመቀበል ጀስቲፋየር ያለ ሰይጣን ክስ ኃጢአተኞችን ዝም ብለህ አጸደቅካቸው ሳይባል ጽድቁን እንደያዘ እኛን አጸደቀ። ስለዚህ የእውነተኛው ክርስትና ወንጌል ምን የሚል ነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን እሱ ስለኛ ኃጢአት አደረገው። ቱ ቢ ኦነስት የወንጌል የገባው ሰው ሰው መጥቶ ሰይጣንም መጥቶ ሲከሰው አንተ እኮ ኃጢአተኛ ነስ ሲለው ኃጢአቴን ሄደ ኢየሱስ ክርስቶስ ጋር ፈልገው ስ ኖት ዊዝ ሜ ቱኬት አደል እንዴ የሁላችንን በደል በእርሱ ላይ አኖረ። ዩ ብሊቭ ዚት እንዴ ይህን እኮ የምናምነው ይመስለናል እንጂ እኳ እናምነው ለምን የሁላችን በደል በእርሱ ላይ አኖረ የሚለውን በኋላ ትንሽ ቆይተን እኔ በደሌ ብለን እኛው ቤት እናገኘዋለን። በደላችን እኛው ጋር። እኔ እኮ እንደዚህ አይነት በደል አኖረ አላልሽም ነበር? የሁላችን በደል በእርሱ ላይ አኖረ አላልክም ነበር? ተመልከቱ፣ አኖረ የሚለውን በትክክል ስላላመን ነው፣ እኛው ጋር ኖሮ እናገኘዋለን። ኃጢአቱ በትክክል ያመነ ሰው ግን እንደሱ አይደለም። አንዲት ሴት አለች፣ በጣም የምታስገርመኝ ክርስቲያን። ህይወቷ በጣም ዓለማዊ የነበረ ሰው ሁሉ የሚያውቃት ኃጢአተኛ፣ የታወቀች ኃጢአተኛ ነበረች። ነገር ግን በኢየሱስ ክርስቶስ አምና ንስሐ ገብታ ተለወጠች። ከዚያ ይህንን የማያምኑ ዘባች ጋዜጠኞች ሊጠይቋት ሄዱ፣ ኢንተርቪው ሊያደርጉት እና እስቲ ስላለፈው ህይወትሽ ትንሽ ነገር እንዲህ እንዲ እንዲያደረግሽው እንዲህ እንዲያደርግሻል ይባላል እንዲህ እንዲያደርገሻል ይባላል ብሎ ጠይቋል። መልሷ በጣም ነው ያስገረምኝ። አይ ቲንክ የተሳሳተ አድራሻ ነው የመጣችሁት ይመስለኛል ብላ የሴሜትሪ አድራሻ ሰጠቻቸው። እሷ አሁን ኢንተርቪው ታደረጋት የመጣችኋት ሴት እዛ ተቀብራለች እና መቃብር ቦታ ሄዳችሁ ጠይቋት። ሺዝ ኖት ሄር እኔም ከሆነ የምጠይቁኝ ግን አዲስ የተፈጠርኩ ሰው ነኝ እና ከተፈጠርኩ ጊዜ ጀምሮ የሆነውን ልንገራችሁ። ኢየሱስ ክርስቶስ ጌታና ና አምላክ የሆነው በኢየሱስ ክርስቶስ አምነን ከጣጠብን በኋላ የድሮ ህይወታችን ስረለቫንት ኢትስ ኖት አውር ሂስትሪ እግዚአብሔር ደመሰሰው። እንደዚህ ነው ያዳ ስለዚህ ክርስትና ምንድን ነው ስንል የእኔ በደል ባንተ ላይ ስለተቆጠረ ያንተ ጽድቅ በእኔ ተቆጠረ። ስለዚህ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ለእርሱ ብቻ አይደለም ለእኛም ነው እንዲያለ ሮሜ ምዕራፍ አራት ለእኛም ነው ተቆጠረልን። እንዴ ስለ በደላችን ተላልፎ የተሰጠውን እኛን ስለማጽደቅም ማጽደቅም ከሙታን የተነሳውን ኢየሱስ ክርስቶስን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ክርስቶስ ስለበደላችን ተላልፎ ተሰጠ። ሞት እኛን ስለማጽደቅ ከሙታን ተነሳ። ልብ በሉ ይህን ቃል። እኛን ስለ ማጽደቅ ከምን ተነሳ? ከሙታን ተነሳ። ስለዚህ ክርስቶስ ተነሳ ማለትና እኔ ጸደቅኩ ማለት አንደ ተመልከቱ። ሁለቱን መለያየት አትችሉም። ክርስቶስ ተነስቷል ብላችሁ እኔ ግን አልጸደቅኩም ማለት አትችሉም። እኔ አልጸደቅኩም ካላችሁ ክርስቶስ አልተነሳም ማለት የእኛን ጽድቅና የክርስቶስን ትንሣኤ እንዴት አድርጎ እንዳያያዙ እኛን ስለ ማጽደቅም ከሙታን የተነሳው ብዩ ብሊም ክርስቶስ እንደተነሳ ክርስቶስ ከሙታን ተነስቷል ካላችሁ ጸድቅ ያለው ማለት ነው። ምክንያቱም የተነሳው ለምንድን ነው አለ? እኛን ለማጽደቅ። በመሆኑም ስናምን ምን ሆኖ ተቆጠረልን? ጽድቅ ሆኖ ተቆጠረልን። እግዚአብሔር እንግዲህ አሁን ዛሬ የሚጨምርላችሁ ስለ መቁጠር ነው። አቆጣጠር እንድናውቀ የምንቆጥረው ነገር መርገምም ሊያመጣብን ይችላል፣ በረከትን ደግሞ ሊያመጣልን ይችላል። ስለዚህ የምንቆጥረውን እንጠንቀቃለን። ምንድን ነው የምትቆጥ አሁን ባየነው ክፍል አብርሃምም እግዚአብሔር እናመነ ጽድቅም ሆኖ ተቆጠረለት ነው ማለት እግዚአብሔር ለአብርሃም ጽድቅ አድርጎ ቆጠረለት ወይም ጽድቁን ቆጠረለት ነው እያለ እኛም በኢየሱስ ክርስቶስ ስናምን ምን አደረገ? እግዚአብሔር የእኛን ጽድቅ የእኛን ኃጢአት በክርስቶስ ላይ ቆጠረው። የአንተ ነው አለው። ክርስቶስን አሸከመው። አንተ ሙት ኃጢአታቸውን ተሸክመሀለው። የእርሱን ጽድቅ ደግሞ ለማን ቆጠረ? ለእኛ ቆጠረልን። ይህን ካልገባን ግን እኛ ለእግዚአብሔር መቁጠር እንጀምራለን። ወይም ደግሞ እራሳችን የምንመካበትን መቁጠር እንጀምራለን። ከዚህ እንድንድን ነው እግዚአብሔር በቃሉ እያበራ፣ ዛሬ አንድ ምሳሌ እንመልከት። መጽሐፈ ዜና አንደኛ ዜና ምዕራፍ ሃያ አንድ ላይ ንጉሥ ዳዊት ያደረገው ነገር እኛ ስንቆጥርና እግዚአብሔር ሲቆጥር ያለውን ልዩነት እንድናስተውል እኛ ስንቆጥርና እግዚአብሔር ሲቆጥር መጽሐፈ ዜና ምዕራፍ 21 ከቁጥር 1 ጀምሮ፣ ሰይጣንም በእስራኤል ላይ ተነሳ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው። እስራኤልን ምን ይል ዘንድ ይቆጥር ዘንድ። አሁን ይህ ቃል በጣም ሲምፕል ነው የሚመስለው። እንደምታውቁት፣ በየሀገሩ የህዝብ ቆጠራ ይካሄዳል። መንግስታት ህዝባቸውን፣ ስንት ህዝብ አለን፣ ስንት አቅም አለን ብለው ለማወቅ ህዝብ ይቆጥራል። ለመጀመሪያ ጊዜ ከቃሉ ውጭ በሆነ መንገድ ዳዊት ህዝብ ቆጠረ። በእግዚአብሔር ቃል የህዝብ ቆጠራ አለ። ለምሳሌ ዘሁልቅ የሚለው መጽሐፍ የቁጥር መጽሐፍ ማለት ነው። ሁልቁ ማለት በግዕዝ ቁጥር ማለት ሆለቀ፣ ቆጠረ ከሚለው ወስደው ነው ዘሁልቅ የሚሉት፣ ነምበርስ የሚለው ነው። ተሁልቆ ተ፣ በዚያ ቦታ እግዚአብሔር ህዝቡን በየዕድሜው እንዲቆጠር ያዛል። መቁጠር ያለበት ማን ብቻ ነው ስንል እግዚአብሔር ብቻ ነው። ዳዊት ግን ከዚህ ወጣና አንድ ቀን በሰይጣን ተነሳስቶ ብድግ ብሎ ስንት ህዝብ እንዳለ መቁጠር እፈልጋለሁ ማለት። ኢማጂን አሁን ሲምፕል ነው የሚመስለው፣ ግን የሆነውን ተመልከቱ። ከዛ በኋላ ዳዊትም ኢዮአብንና የህዝቡን አለቆች ሂዱ ከቤርሳቤ ጀምሮ እስከ ዳን ድረስ። በእስራኤል አነጋገር ከጫፍ እስከ ጫፍ ማለት ነው ከዳን እስከ ቤርሳቤ ከጫፍ እስከ ጫፍ ድረስ ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ተመልከቱ፣ እሚገርም እሚገርም አይነት ውድቀት ላይ ነው። ድምራቸውን እቆጥር ዘንድ አስታውቁኝ። እግዚአብሔር ያነገሰው እረያ እያለ ነው እግዚአብሔር ያነገሰው ከማንም ጋር አወዳድሮ ሳይሆን መርጦ ነው። አሁን ግን ዳዊት መንግስቱን፣ ስልጣኑን፣ ክብሩን በህዝብ ቁጥር መለካት ፈለገ። እግዚአብሔር ድል የሰጠው በወንጭፍ ነው፣ በድንጋይ ነው፣ ብቻውን እረኛ ሳለ። ከዚያም በኋላ ጠላቶቹን ሁሉ ድል ያደርግ የነበረው በጦር ብዛት አልነበረም፣ እግዚአብሔር ከእርሱ ጋር ስለሆነ ነው። አሁን ግን ካፓሲቲውን ብቃቱን፣ ችሎታውን ለማወቅ እንደ ሰው አሰብ፣ ሰይጣን አሳብ። ስለዚህ ልቁጠር፣ እስራኤል ስንት ናቸው? ስንት ሰው ላይ ነው ለመሆኑ የነገሱት ብሎ ቆጠረ። አደገኛ ቁጥር ጀመረ። ከዚያ በኋላ ያው እንደታዘዙት የሚገርማችሁ ይህን ካላቸው በኋላ ኢዮአብ የሚባለው ሰው ትንሽ ጠቆም መከረው። ይሄ ነገር ጥሩ አይደለም እንዲህ አለ። እግዚአብሔር ሕዝቡን ኢዮአብም እግዚአብሔር ሕዝቡን በአሁኑ ላይ መቶ እጥፍ ይጨምራል እግዚአብሔር ሕዝቡን በአሁኑ ላይ መቶ እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉም የጌታዬ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል? ሂኒውት እስራኤላዊ ስለሆን አውቆታል። መቁጠር ምን ያመጣል ማለት ነው? በደል ያመጣል። ምክንያቱም ሰው መቁጠር ያለበት ማን ይመስላል? ምን አለህ ስትባሉ አንድ ሀብት ነው መቁጠር ያለባችሁ ጌታ ኢየሱስ ክርስቶስ ምን አለች። እግዚአብሔር ሌላ የቆጠራችሁ ቀን ይሄ በደል ውስጥ ገባል። ምን ማለት ነው? ልባችን የሚቆጥረው የሚመካበትን ነው፣ የሚደገፍበት አለኝ ለማለት ይሄ ያለኝ ሰው ነኝ። ወንድሞች እናቶች፣ ልምከራ ገንዘብ እንኳን ደጋግማችሁ አትቀሩ። ከገንዘብ ጋር ያለን አታችመንት የላላ መሆን አለበት። ለወንድማችሁ ገንዘብ ስሰጡ እንደ ሶስት ጊዜ ትቆጥራለ። ምን አለበት አልፎ ቢሰ ማለት ሉዝ መሆን አለበት አታችመንት ልባችን መነቀል አለበት። ከዛ ለ ገንዘብ ቤታችሁ ቢኖር ባንካችሁ ቢኖር ሀያ አራት ሰዓት ማሰብ የለባችሁ ስለሱ። አሁን እኮ ቱ ቢ ኦነስ መቶ ሺህ ብር እኮ ባንክ እናስቀምጣለን እንጂ አክቹዋሊ የሚኖረው እኮ እግዚአብሔር እኮ ባንኩ ጋር አይደለም፣ ያው ልባችን ውስጥ ነው የሚኖረው። ተገደን ነው ባንክ ምን ቆልፈው እንጂ ሀያ አራት ሰዓት ተኝተንም ተነስተንም ልባችን ውስጥ ይመላለሳል። መቶ ሺህ ብር ካስቀመጣችሁ ከልባችሁ አስቀምጡ። ዛት ሜንስ እርሱት፣ ለአስፈላጊው ነገር ተጠቀሙበት። ሌላ ነገር ላይ ልባችን እንዲያዝ አይፈልግም ነው። አሁን ዳዊትን ተመልከቱ ሲነሳ ሲተኛ የሚዘምረው ለማን ነው ለጌታ የሚያውቀው ማን ነው እግዚአብሔር ትምክቱ ማን ነው እግዚአብሔር ከእረኝነት ያነሳ ጌታ እግዚአብሔር ሁልጊዜ ሲመጣ ያስታውሰዋል ከረኝነት ያነሳው ሪመንበር እኔንን ክብርህ ነው የ አንድ ቀን ግን ተንሸራተ በዚህ መንገድ ብዙ ቀን ተንሸራተዋል በሌላ መንገድ በዚህ መንገድ ደግሞ አንድ ቀን ተንሸራተ በምን ያህል ህዝብ ላይ ንጉሥ እንደሆን አያችሁ ታላቅነቱን መንግስትነቱን ለመለካት ቁጠሩን ህዝብ አለ እዮ አብ ገብቶታል። ይሄ ነገር ቆጣ ያመጣል አለው። ግን የንጉሥ አዋጅ ስለሆነ መቁጠር ጀመረ ማለት ነው። ከዛ በኋላ ምን ይላል? ቁጥር አምስት ላይ እዮ አብን የቆጠራቸውን የህዝቡን ድምር ለዳዊት ሰጠ። ከእስራኤል ሁሉ አንድ ሚሊዮን ከመቶ ሺህ ሰይፍ የሚመዙ ሰዎችን አገኙ። ተመልከቱ ሰይፍ የሚመዙ የምትለዋን ቃል ለምን እንደተጠቀመ ዳዊት እየፈለገ ያለው የማን ፓወር ነው? ተመልከቱ። በአንዲት ድንጋይ ጎልያድን መጣሉን ረስቶ ሰይፍ የሚመዝ ምን ያህል ሰው እንዳለ ለማወቅ ስለዚህ ብርቱ ሰዎችን አንድ ሚሊዮን ከመቶ ሺህ ሰው የሚመዙ ሰዎችን አገኘ። ከይሁዳም አራት መቶ ሰባ ሺህ ሰይፍ የሚመዙ ሰዎችን አገኘ። ይህን ነው ዳዊት የፈለገ ስንት ሰይፍ የሚመዝ ሰው አለ? ኦ የመጣው ጉት የመጣው ጉት የንጉሱ ትእዛዝ ግን በእዩ አብ ዘንድ የተጠላ ነበርና የጦሩ አዛዥ አልወደደው። የተጠላ ነበርና ሌዊና ቢንያም ከእነርሱ ጋር አልተቆጠሩም። የተወሰኑ ሰዎችን አስቀረ። ከዚህም ነገር የተነሳ ይላል ወዲያው ቁጥር ሰባ ስንደርስ ከዚህም ነገር የተነሳ ዳዊት ህዝብ ስለቆጠረ ከእግዚአብሔር ሌላ ልቡን የሚጥልበት ነገር ስለቆጠረ፣ የእግዚአብሔር ቁጣይ ከዚህ ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልንም ቀሰፈ። የተቆጠሩትን መክሰፍ ጀመር። በጣም ነው የሚገርም። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያል። የዳዊት አንዱ ባህሪ የምታውቁት እንደ ልቤ የተባለበት ምክንያት ምልስ ሰው የመጨረሻ ምልስ ሰው አይ ሪሊ ላቭ ሂዝ ሃርት ከመቅጽበት እንዴት እንደሚመለስ ይገርማል። ቅጽበት የሚፈጅበት ሰው ታውቃላችሁ። አትሊስት በእግዚአብሔር መንገድ ብንመላለስ ጥሩ ነው። ግን አንዳንድ ጊዜ ስንሸራተን ሳምንት፣ ወር አይፈጅባችሁ እየተቅለሰለሳችሁ ምሳታ የለም ቅጽበታዊ ሰው መሆን አለባቸው። ኦነስቲ ነው ወዲያው ምን አለ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌያለሁና የባህሪያህን ኃጢአት ታስወግድ ዘንድ ለምንለዋ እዚህ ጋር መጀመሪያ ማስተዋል ያለብን መቁጠር ያስቀስፋል። መቁጠር ያስቀስፋል። ከእግዚአብሔር ሌላ ስንቆጥር ቁጣ ነው የሚያመጣው። አሁን ሰዎች ጽድቅ ሲቆጥሩ ሲሆኑ ባለፈው ይህን ያህል ቀን ጾሙ ባለፈው ይህን ያህል ቀን ጸለዩ በሚቀጥለው እኮ እንደዚህ አደረጉ ይህን ያህል መጸወቱ ሲሉ በረከት የሚያመጣላቸው ነው የሚመስላቸው፣ መቅሰፍት ነው የሚመጣው። ለዚህ ነው አሁን ከኛ ይልቅ ብዙ የሚቆጠር ነገር የሚያደርጉ ሰዎች እናውቃለን። የሚቆጠር ነገር፣ በጣም አስገራሚ ነገር የሚያደርጉ ገንዘባቸውን ለእግዚአብሔር በሚሉት ነገር ኢንቨስት የሚያደርጉ ብዙ ስራ የሚሰሩ ትጎች ግን እየቆጠሩ ስለሆነ እየቆጠሩ ስለሆነ በረከት ሳይሆን መቅሰፍት ነው በህይወታቸው የሚመጡ ህይወታቸው የተለወጠ አይደለም። ለምን የሚቆጥሩት አላቸው። ከኢየሱስ ክርስቶስ ሌላ እየቆጠሩ ነው። ይህ በእግዚአብሔር ፊት እርግማ ክርስቶስ መስቀል ላይ እርቃኑን ሞቶ በጦር ተወግቶ ክቡር ደሙን አፍስሶ ሌላ ጽድቅ መቁጠር ሌላ ጽድቅ መቁጠር ይታይ። ከሱ ሌላ ሌላ ጽድቅ መቁጠር በረከት ሳይሆን መርገም። ለዚህ ነው በዚህ ዘመን በጣም ሃይማኖተኞች የምንላቸው? እጅግ የሚበልጡን በምግባር በረከት ግን የለም። ማንነታቸው እንደዛው እንደታወረ። ለምን? ምክንያቱም ከእግዚአብሔር ጽድቅ ሌላ መቁጠር በረከት አይደለም መርገም ነው። እያልኩ እንደ። እኔ ብዙ ጊዜ ስናገር ሰምታችሁኛል። ኢንማይ ላይ በጣም የታወቀ ኃጢአተኛ ሲድን አልገጠም። አገር ያወቀው ኃጢአተኛ መቼም እኛ የኃጢአት መድር አለ በሰፈር የምናውቀው እንዲው በአፋችን ሁሉም ኃጢአተኛ ነው ብንልም አንዳንድ ሰዎችን ደረጃ እንሰጣቸዋለን። የእሱ እንኳን የተለየ ነው ብለን በልባችን መድማል። የእሱ የተለየ ነው ምንላቸው ሰዎች አሉ። ድሮ እኔ እንዲያውም የመደብኳቸው ሰዎች አሉ። አይ እነዚህ አይድኑም ብዬ ኤክስሉድ ያደረግኳቸው አጋጣሚውን እንኳን አግኝቼ ወንጌል ያልነገርኳቸው ሰዎች አሉ። የትቤቴ ብዛት ለምን በእኔ ጀጅመንት ዛት ሴት እነዚህ ከዚህ በኋላ ሰው አይሆኑም የምንላቸው ሰዎች አሉ። ከእግዚአብሔር ወጥተን ስለምናይ ማለት ነው። እውነተኛ ወንጌል ከበራልኝ በኋላ ግን የገረመኝ ይመስላቸዋል አሁን በዓለም ላይ በጣም የታወቀ ነፍሰ ገዳይ፣ የታወቀ ዝሙተኛ፣ የታወቀች ዝሙተኛ አገር ያወቃቸው አሁን በዓለም ላይ የታወቁ በቃ ኃጢያትን እንደ ውሃ ሲጠጡ የሚውሉ ማያፍሩ ሰዎች ታውቃለን። እነሱ ቢድኑ አሁን አይገርመኝ። የመጨረሻ የሚገርመኝ የኔ መጣ ለምን ብትሉ አንድ ነገር በራል። ከኃጢያት ይልቅ ሃይማኖተኝነት ነው አደገኝ። ተመልከቱ ጌታ እነ ሌዊን ቀራጩን ሌዊ እነዚህ ዘኪዎስን በመጽሐፍ የምታዩአቸውን ያቺ በዝሙት የምትታወቀ ሴት ያለምንም ሙግት ያለምንም ብዙ ነገር በቀላሉ ነው የጠራቸው። አስተውላችኋል? በወንጌል ውስጥ ቀራጭን ቀራጩ ሌዊ በኋላ ማቴዎስ የምንለው ተቀምጦ ሲቀርጽ በመቆረጫ ያገኘው ነው። በመቀረጫ ተከተለኛ ለውይልና ተከተለው። ከዚያ እንዲያውም በቤቱ ምን አደረገ ይላል ግብዣ አደረገ? እነ ጴጥሮስን አሳ ሲያጠምዱ አገኛቸው። ተከተሉ ተከተሉት። ሳውል የተባለውን ፈሪሳዊ ለማምጣት ግን የተለየ መገለጥ አስፈለገ። ሳውል አሳጥማጅ አደለ። ሪመምበ ሳዊል ስኮላር ነው። በዚያ ዘመን ከገማሊያል ስር የተማረ ሕጉን ጠንቅቆ የሚያውቅ ከቅንዓቱ ብዛት የተነሳ ሃይራርኪውን ጠብቆ ከሊቀ ካህናቱ ደብዳቤ አጽፎ ሌጋሊ ሰው ለመግደል የሚሄድ ኦማይጋ! በዚህ ዘመን ቋንቋ ኮ ቴሮሪስት ነው። ቴሮሪስት ይድናል ወይ? ቴሮሪስት ግን በሰው ሲታይ ምን አይነት ሰው ነበረ ብለን ስናይ ፊልጵስዩስ መልዕክቱ ላይ ራሱ ያብራራል። ምን ነበር ችግሩ? የጌታን የራሱን መገለጥ ሪኳይር ያደረገ በብርሃን ተገልጦ አይኑን አሳውሮ ማስጠንቀቂያ ሰጥቶት የምታሳድደኝ እኔ ኢየሱስ ነኝ፣ ብረቱን ብትቃወም የመውጊያውን ብረት ብትቃወም ለአንተ ይብስብሃል፣ ብሎ አስጠንቅቆ በማስደንገጥ ያመጣው ለምንድን ነው? ምን ያህል ብርቱ ቢሆን ነው? ምን ያህል ኃጢአተኛ ቢሆን ነው ብትሉ፣ ዘፋኝ አይደለም የነበረው፣ ዘማዊ አይደለም የነበረው። ምን ነበረ ጠንካራነቱ? ምንድን ነው ጠንካራ ያደረገው? ወደ እግዚአብሔር እንዳይመጣ የከለከለው ምን ነበር ብትሉ ሃይማኖት፣ የሚመካበት ነገር ነበር። ይህንም ፊልጵሶች ምዕራፍ ሶስት ላይ ዘር፣ ከዕብራውያን ዕብራዊ፣ የቢንያም ነገድ። እያንዳንዷ ትርጉም አላት። የቢንያም ነገድ ማለት ከእስራኤል የተወደደ የተለየ፣ የተለየ በእግዚአብሔር የተወደደ በትከሻው መሃል ያድራል የተባለለ የመጨረሻው ልጅ ቢንያም የተወደደው ወገን፣ የዛ ዘር በስምንተኛው ቀን የተገረዙ ቀን ያላሳለፈ ያልተደባለቀበት፣ ስለ ሕግ ብጠይቁ ፈሪሳዊ ነበር፣ ስለ ጽድቅ ብጠይቁ ያለ ነቀፋ ነበር። ይሄ ነበር የከለከለው። ምን ነበር የከለከለው? እስራኤልን የከለከላቸው ነገር ሮሜ ምዕራፍ ዘጠኝ ላይ ጽፎታል ምዕራፍ አስር ላይ የራሳቸውን ጽድቅ ሊያቆሙ ሲፈልጉ የእግዚአብሔርን ጽድቅ ጥለዋል። የእግዚአብሔር ጽድቅ ጠላት ኃጢአት አይደለም። የእግዚአብሔር ጽድቅ ጠላት ምንድን ነው? የሰው ጽድቅ ነው። ኮምፔር የምናደርገው ብዙ ጊዜ እኛ ጽድቅ ብለን ከዛ ምንድን ነው ኃጢአት ነ ከዚህ በኋላ መኮምፔር ማድረግ ያለባቸው የሰው ጽድቅና የማን ጽድቅ የእግዚአብሔር ጽድቅ። የሰው ጽድቅና የእግዚአብሔር ጽድቅ። የሰው ጽድቅ የእግዚአብሔር ጽድቅ ጠላት የሰው ጽድቅ በሰው ሥነ ምግባር እኛ ጥረን ግረን እናገኘዋለን የምንለው ጽድቅ የእግዚአብሔርን ጽድቅ እንዳንቀበል ያግደናል። ስለዚህ ነው መቁጠር አደገኛ ነው ማለት። ጳውሎስ የሚቆጥረው ነገር ነበረ። ያ የሚቆጥረው ነገር ከክርስቶስ ከለከለው። አንድ ቀን ግን ሲገለጥለት ይህንን ሁሉ ስለ ክርስቶስ ስለ ጌታዬ ዕውቀት እንደ ጉድፍ ቆጥሬዋለሁ። ያ ጽድቅ የተባለው በኋላ ጉድፍ ያለው ምድር ማለት ነው። ጽድቅ ስለ ሕግ ብጠይቁ ያለ ነቀፋ ነበር። ስለ ጽድቅ ብጠይቁ አለ። ስለዚህ ያ በፊት የከበረ ነው ጽድቅ ነው ያለውን እንደምን ቆጠርኩት? አለ እንደ ጉድፍ። ጉድፍ የሆነ ጽድቅ አሁን በምድር ላይ ጽድቅ የሚባሉ ሁሉ ተሰብስበው ከክርስቶስ ጽድቅ ጋር ሲወዳደሩ ምንድነው ስማቸው? ጉድፍ አለች ወይ ነው የሚባለው። አሁን ሰው ከክርስቶስ ውጭ ጽድቅ ነው ሳይሆን ማለት ያለበት ጉድፍ ላጠራቅም ነው ምን እያደረግሽ ነው? ጉድፍ እያጠራቀምኩ ነው የሚባለው ጉድፍ ተብሎ ተጠርቷል። ምክንያቱም ጽድቅ ፐርሰን ነው። ጽድቅ አንድ ነው፣ እርሱም ኢየሱስ ክርስቶስ። ስለዚህ ዳዊት እግዚአብሔርን ትቶ እግዚአብሔርን እኮ ምን ነበር የሚለው ሁሉ ጊዜ ጋሻዬ ነህ፣ አንተ አለቴ ነህ፣ መጠጊያዬ ነህ፣ ዩአር ኤቭሪቲንግ ፎር ሚ እያለው ቆይቶ፣ እዚህ ጋር ሌላ ጋሻ ሌላ ጦር ቆጠረ። ከእኔ ሌላ ቆጠርክ ብሎ እግዚአብሔር መቅሰፍት መጣ። ከዛ ምን ሆነ? ዳዊት ንስሐ ሲገባ የሆነውን እንመልከት። እባክህን እግዚአብሔር ሆይ አለ ይህን ኃጢአት ታስወግድ ዘንድ እለምንሃለው ብሎ ሲጸልይ እግዚአብሔርም ለዳዊት ባለ ራእይ ለጋድ ጋድ ለሚባል ባለ ራእይ እግዚአብሔር እንዲህ ይላል ሶስት ነገሮች በፊት አኖራል አደርግብህ ዘንድ ከእነርሱ አንዱ ምረት ብለህ ንገረው ብሎ ተናገረው። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል የምትወደውን ምረጥ፣ የሶስት ዓመት ረሃብ ወይም የሦስት ወር የጠላቶችህ ሰይፍ እንዲያገኘ ከጠላቶችህ መሰደድህ ወይም ሶስት ቀን የእግዚአብሔር ሰይፍ ቸነፈር በምድር ላይ ተፈ አሁንም ለላከኝ ምን እንድመልስ ተመልከታል። ዳዊት እግዚአብሔርን በጣም ደግሞ የሚያውቅ ሰው እግዚአብሔርንም እያወቀ አንዳንድ ጊዜ ይሳሳል። እግዚአብሔርን በጣም እንደሚያውቅ የምታውቁት እዚህ ጋር የቀረቡለት ምርጫዎች በጣም የሚገርሙ ናቸው። የመጀመሪያው የሶስት ዓመት ርሃብ፣ ሁለተኛው የሦስት ወር የጠላቶች ሰይፍ እንዲያገኙ፣ የመጨረሻው ሶስት ቀን የእግዚአብሔር ሰይፍ ቸነፈርን በምድር ላይ እንዲሆን፣ መልአክ መጥቶ ሶስት ቀን ሙሉ ሕዝቡን እንዲቀስፍ ምረጥ፣ አንዱ ነው። ማንን ነው የሚቀስፈው? ማንን ነው እግዚአብሔር መቅሰፍ የፈለገ ዳዊት የቆጠረውን ህዝብ ዳዊት ልቡ የጣለበትን እኮ ነው እየቀሰፈ ያለ። ወንድሞቼ እና እህቶቼ ነገሮች ላይ በጣም ልባችሁን አጣሉ። እኔ ሁል ጊዜ ልጆቼ ላይ በጣም ልቤን እንዳልጥል እፈራና ንስሐ ገባለሁ፣ ልቤን እመዝናለሁ። ለምን አንዳንድ ጊዜ ከእግዚአብሔር ስለምን አስቀድማቸው ለምን መሰላችሁ? እግዚአብሔር ቀናተኛ ምላል። ነብዩ ሕዝቅኤል ሲናገር ምን አለ? እግዚአብሔር መጣና፣ የአይንን አምሮት ከአንተ ላይ ወስዳለሁ አለኝ ይልና፣ ወደ ማታ ሚስት ሞተቻል። ለካ የአይኑ አምሮት ሚስቱ ነበረች። እግዚአብሔርን መተካት አንችልም። እግዚአብሔር መተካት አንችልም። እግዚአብሔር የሚተካ ማንም ሊኖር አይችል። እግዚአብሔር የመጀመሪያ ስፍራ ነው። ስለዚህ የምትወዱት ነገር እንዳይሞትባችሁ የአይናችሁ አምሮት እንዳታደርጉት? እግዚአብሔር ሊሆንብን አይገባም ምንም ነገር። ስለዚህ ዳዊት ህዝብ የቆጠረው በህዝብ ቁጥር ለመመካት ነው። የእግዚአብሔር ሰይፍ በህዝቡ ላይ መጣ፣ ህዝቡን ሊቀንስ። የተመካበትን ምን ሊያደርግ ማለ ሊቀስፍ። ዳዊት በዚህ ስፍራ በጣም እግዚአብሔርን የተረዳ መሆኑን የምታውቁት፣ እውነትም እንደ ልብ የተባለ እንደ ሰው እንደ ሰው። የመጀመሪያዎች ሁለት ምርጫዎች ነበር። የምትመርጡት ለምን መሰላል የሶስት ዓመት ረሃብ የሚለው ኔቸር የኔቸር ጉዳይ ነው። እንደምንም እንግዲህ እህል ቆጥበን እንቋቋመዋለን ትላል። የሶስት ወር ደግሞ ጠላቶች ይግጠሙ የሚለው ደግሞ እውነትም ጠላቶቹ ቢገጥሙት ምን ችግር አለ? ዳዊት ሀያል ተሸንፎ ያውቅም። ስለዚህ ይመልሳቸዋል የሚለውም እናያለን። ሶስተኛው ከባድ ነው። ሰው አደለም። ይመጣል የተባለው መልአክ ሰይፍ ይዞ መጥቶ ህዝብ ይጨርሳል። ሶስት ቀን ቀኑ ያነሰው ለምን መሰላቸው ለጠላቱ ሶስት ወር የሆነው ከሰው ጋር ስትዋጉና መልአክ መጥቶ ሲገድል አንዳንድ ነው። መልአክ ማንም አይገዳደረው። ስለዚህ አሁን ከካዥዋሊቲ ብዛት ካያችሁት መምረጥ የነበረበት የመጀመሪያዎቹ ምርጫ፣ የመጨረሻው ምርጫ አደገኛ ነው። ለምን መልአክ ይቅሰፍ እኮ የተባለው መልአክ እንዴ! መልአክ ይቅሰፍ ብላችሁ ትመርጣላችሁ? መልአክ ለምን ይህን መረጠ ብትጉኝ? የእግዚአብሔርን ልብ ስለሚያውቅ። ምክንያቱም ምን አለው አስራ ሦስተኛው ቁጥር ላይ ዳዊትም ጋድን እጅግ ተጨንቅ ያለው ምሕረቱ ብዙ ነው እና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለው ይላል። ኦልዌይስ የሚገርም ኦ፣ እግዚአብሔርን ማወቅ እግዚአብሔርን ማወቅ አባቱ ሲገርፈው ወደ አባቱ የሚሮጥ ልጅ አይታችሁ? የሚገርሙ እኮ ለምን አለ? ምሕረቱ ብዙ ነው እና በእግዚአብሔር እጅ ልውደቅ በሰው እጅ ግን አልውደቅ። ይሄ የሰውንም ጭካኔ ያሳያል። አው እግዚአብሔር ኃያል ነው። አው እግዚአብሔር ትልቅ ነው። በአንድ ቀን ማጥፋት ይችላል። ነገር ግን እግዚአብሔር ማጥፋት የሚችል ኃያል ብቻ ሳይሆን ምሕረቱ ብዙ የሆነ አባት ነው። ስለዚህ እሱ እንደወደደ ያርገኝ። ከብርታት አንጻር ካያችሁት ግን አደገኛውን ነው የመረጠው። እግዚአብሔር እሺ ብሎ ሶስቱን ቀን ማጥፋት ቢጀምር አንድ እስራኤላዊ አይቀርም። ዳስ ለመላኩ ሶስት ቀን ማይፈጅበት ነገር ግን ዳዊት እግዚአብሔርን ያውቀዋል። አባቱ ነው። ምን አለው? ምህረቱ ብዙ ነው እና በእግዚአብሔር እጅ ልውደቅ፣ በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅም። እኔ ይገርመኛል። ይህን ቃል ሳለ ብዙ ጊዜ ቃሉ ሲቀጥል ምንድን ነው የሚለው? እግዚአብሔርም በእስራኤል ላይ ቸነፈር ሰደደ፣ ከእስራኤልም ሰባ ሺህ ሰው ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአኩን ሰደደ፣ ሊያጠፋትን በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። የሚያጠፋውን መልአክ በቃ አሁን እጅህን መልስ አለው ይላል። አያችሁ፣ ዳዊት ትክክል ነበር። እግዚአብሔር መቀጠል አይችልም። እግዚአብሔር ቆጣው ለዘላለም አይደለም። እግዚአብሔር የሚምርና የሚራራ አምላክ። ይህንን ካነበባችሁ በኋላ በዚህ ዘመን ብዙ ሃይማኖተኞች የሚሉትን ከእግዚአብሔር ይልቅ ፍጡራንን ርህሩሃን ሲያደርጉ እናንተ ራርታችሁልን ለእግዚአብሔር ንገሩልን ሲሉ እጅግ ታዝናላችሁ። የርህራሄ ሁሉ አምላክ የመጽናናት ሁሉ አባት ነው። በዚህ ስፍራ መልአኩ አልነበረም ያማለደው። አረ ብዙ ሰው ሞተ፣ እግዚአብሔር ሆይ ይቀርበላቸው አላለ መልአክ እንደሱ ማለት አይ፣ መላእክት የእግዚአብሔር ትእዛዝ ነው የሚያስፈጽሙ። ኮሽን ስለዚህ መቅሰፍ ነው የጀመረ። በአንድ ጊዜ ያለቀውን ተመልከ። ሰባ ሺህ ሰው ወደቁ ነው ሰባ ሺህ ሰው። መልአኩ አልነበረም፣ እግዚአብሔር ወይ በቃ እግዚአብሔርም አይቶ ስለክፉ ነገር ተጸጸተ። የሚጸጸት እግዚአብሔር ነው ያለ፣ የሚያዝን የሚራራ ልብ ያለው። ዳዊት ይህን ነበር ያወቅ። እግዚአብሔር ሦስት ቀኑን አይጨርሰውም፣ ርኅሩን አውቀዋለሁ፣ ምሕረቱ ብዙ ነውና፣ እሱ እንደወደደ ያለ፣ በእሱ እጅ ልውደቅ። በጣም ነው የሚገባ እንደ እግዚአብሔር የሚራራ በዚህም ጊዜ እግዚአብሔር መልአኩን በቃህ አሁንስ እጅህን መልስ አለው። ይህን ቃል ካነበባችሁ መልአኩ እባክህ ንገርልን አድን አለ የሚባለው እግዚአብሔር ወይ፣ ከመልአክ አድነን፣ ከመልአክ እንኳን የሚያድንህ ማን ነው? ቅዱስ ገብርኤልን በቃህ በለው ነው የሚባለው አንድ ነገር ካደረገ እንኳን እግዚአብሔር ነው የሚራራው በቃ እግዚአብሔር ተሰሰን የሚራራልን እርሱ ነው። እንደ እግዚአብሔር የሚራራልን እንደ እግዚአብሔር ለሰው የሚራራ በዩኒቨርሱ ላይ ያለ የምህረት አምላክ ነው። ዳዊት እኮ በመጽሐፍ ቅዱስ ካሉ ሰዎች የመጨረሻ ዋጢያት ሚስል፣ እኔ የእሱን ታሪክ ሳነብ ሁሉ ይደነግጣል። በዚህ ዘመን ቢኖር ኖር እኮ ዘመኑ ሙሉ በአሜሪካ ወይን ቤት ነው ያስ ይዘክር ሰው አስገድሎ ሚስት እንደመውሰድ ወንጀል አለን እንዴት ነው ታዲያ እንደ ልቤ የተባለው ብትሉ እኮ የእውነት ንስሐ የሚገባ የሚመለስ ሰው ደግሞ እግዚአብሔር ደግሞ የሚመልስ አምላክ። በዚህም ጊዜ ምን ይለናል? በቃህ አለው ይልና የእግዚአብሔርን መልአክ በኢያውሳቢው በኦርናው ድማ አጠገብ ዛሬ ይህንን ምስጢር ነው በጣም እንድትረዱ ምክንያት መጽሐፍ ቅዱስ ስናነብ እንዲሁ አይደለም። የቦታ ስሞችን ስናገኝ እግዚአብሔር የሰራውን ስናገኝ አጋጣሚ አይደለም። ዩኒክ ቱ አንደርስታንድ በመንፈስ ቅዱስ መረዳት መቻል አለ። መልአኩ የቆመው ወይም በቃ የተባለው አንዲት የተወሰነች የታወቀች ስፍራ ናት። የኦርና አውድማ ይባላል። የኢያቡሳዊው የኦርና አውድማ። አውድማ ማለት ለማታውቁ በገጠር እህል የሚያበራዩበት እህል የሚወቁበት ማለት ነው። ስለዚህ እህል የሚወቃበት ቦታ ነበረ የኦርናው ድማ እዛ ቦታ ላይ መልአኩን እግዚአብሔር በቃ ብሎ መቅሰፍቱን የከለከለው። ይህ አጋጣሚ ያለ ምክንያቱን ልንገራት። ዳዊትም አይኖቹን አነሳ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ህዝቡን ይቆጥር ዘንድ ያዘዝኩ እኔ ነኝ፣ እኔ አይደለሁምን? የበደልኩና ክፉ የሰራው እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ እጅ በእኔና በአባቴ ቤት ላይ ትቆም። ይገርማ ይሄ የእውነተኛ ንስሐ ምስጢር። እውነተኛ ንስሐ ሰልፍለስ ነው የሚያደረጋል። እኔ ልሞት ነው እያለያ እኔና የአባቴን ቤት ግደለን። ለህዝብ የሚራራ መልካም እረኛ የክርስቶስ ምሳሌ የሆኑ መጽ እንዲህ ብሎ ተናገረ። ነገር ግን ይቀሰፍ ዘንድ በህዝብ ላይ በህዝብ ላይ አትሁን አለው። እግዚአብሔርም የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊው በኦርናው ድማ ላይ ለእግዚአብሔር መሰዊያ ይሰራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። እግዚአብሔር አሁን ምን አለ? በዚህ አውድማ ላይ መሰዊያ ስራ፣ ሶሉሽኑ መፍትሄው ይሄ ነው እያለ ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዞር ብሎ መልአኩን አየ፣ ከእርሱም ጋር የነበሩ አራት ልጆቹ ተሸሸጉ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ከአውድማውም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ። ዳዊትም ኦርናን በላዩ ለእግዚአብሔር መሰዊያ ሰራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱን ከህዝቡ ይከለከላል አለው። ኦርናም ዳዊትን፣ ለአንተ ውሰደው ጌታዬ፣ ንጉሱ ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መስዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ከእህልም ቁርባን ስንዴውን ሰጠለው፣ ሁሉ ንሰጠለው አለ። ንጉሱም ዳዊት ኦርናን፣ አይደለም ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መስዋዕት በከብቱ አላቀርብምና በሙሉ ዋጋ እገዛዋለዋል። ዳዊትም ስለ ስፍራው ስድስት መቶ ሰቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሰዊያ ሰራ የሚቃጠለውን መስዋዕትና የደህንነቱን መስዋዕት አቀረበ። ሰው የሚድንበት መስዋዕት ሁለት መስዋዕት አቀረበ። የሚቃጠል መስዋዕት ማለት ለእግዚአብሔር የሚቀረ የደህንነት መስዋዕት ለህዝቡ የኃጢአት ስሬት የሚሆን መስዋዕት አቀረበ። እግዚአብሔርንም ጠራ ከሰማይም ለሚቃጠለ መስዋዕት በሚሆነው መሰዊያ ላይ በእሳት መለሰለት። እግዚአብሔር መልአኩን አዘዘው ሰይፉንም በአፎቱ ከተተው። እስከዚህ ቅጽበት ድረስ መስዋዕቱ እስኪሰዋ ደሙ እስኪፈስ ድረስ ሰይፉ ተመዞ ነበረ። ከአፎቱ ወጥቶ ነበረ። ለመቅሰፍ ዝግጁ ነበረ። ስለታም ሰይፍ ነበረ። የሚያስፈራ ሰይፍ ነበረ። መስዋዕቱ ከቀረበ በኋላ እግዚአብሔር መስዋዕቱን ካሸተተ በኋላ ግን መልአኩን አዘዘው። ምን አለው? ሰይፉን በአፎቱ ከተተው አለው። ሰይፉን ወደ ስፍራው መልሰው አለው። በዚያን ጊዜ እግዚአብሔር በኢያውሳዊ በኦርና በኢያውሳዊ በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መስዋዕት ሰዋ ይላል። ይሄ በጣም አስገራሚታል። ይህንን ስፍራ ማወቅ ያለብንና የተደረገው ነገር የኢየሱስ ክርስቶስን መስዋዕትነት ወይም በኢየሱስ ክርስቶስ የሚሰራውን የማዳን ስራ የሚያመለክት መሆኑ እንድናውቅ ነው። ስፍራውን በደንብ ሊወት ያመራል። ስለዚህ ምን ሆነ? በዚህ ስፍራ በዚህ ስፍራ ያ መስዋዕት ቀረበ፣ መቅሰፍት ተከለከለ። በሌላ አማርኛ ዳዊት የቆጠረው ነገር መቅሰፍት አመጣበት። ዳዊት የቆጠረው ቀርቶ እግዚአብሔር የቆጠረው ተቆጠረ። እግዚአብሔር ለሕዝቡ ምን ቆጠረ ብንል ምሕረትን ቆጠረ። እግዚአብሔር ለሕዝቡ ምሕረትን ሰጣቸው። ከዚህ በኋላ የሆነውን ተመልከት። ሁለተኛ ዜና ምዕራፍ ሶስት ሁለተኛ ዜና ምዕራፍ ሶስት በዚህ ስፍራ አንድ ነገር ተፈጸመ። እንደምታውቁት የንጉስ ዳዊት ልጅ ሰለሞን የመጀመሪያውን የእግዚአብሔር መቅደስ የሰራ ንጉሥ የት ነው የሰራው ይህን መቅደስ ስትሉ፣ በዚህ ስፍራ እንደዚህ ይላል። ምዕራፍ ሶስት ቁጥር አንድ ሁለተኛ ዜና ምዕራፍ ሶስት ቁጥር አንድ ሰለሞንም እግዚአብሔር ለአባቱ ለዳዊት በተገለጠበት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያውሳዊው በኦርናው ድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። የእግዚአብሔርን ቤት መቅደሱን የሰራው በዚያ አውድማ ላይ ነው፣ በኦርና አውድማ እግዚአብሔር ለዳዊት በተገለጠለት ምህረቱን ባሳየበት በመስዋዕቱ ህዝቡን ይቅር ባለበት በዚያ መሰው በዛ ስፍራ ለእግዚአብሔር መቅደስ መስራት ጀመራል። ያ ስፍራ ግን የኦርና አውድማ ብቻ አይደለም። ስሙ ምን አለ? በሞሪያ ተራራ። የሞሪያ ተራራ የሞሪያ ተራራ ደግሞ የት እንደሆነ ዘፍጥረት ምዕራፍ 22 ላይ ታውቁታላለ። እግዚአብሔር የክርስቶስ ኢየሱስ ምሳሌ የሆነውን ይስሐቅን እንዲሰዋለት ለአብርሃም ጥያቄ ሲያቀርብ፣ የት ሄደህ ነበረ ሰዋው? እኔ በማሳይ በአንድ ተራራ መስዋዕት አድርገህ አቅርብልኝ ነበር። ያ ያ ተራራ የሞሪያ ተራራ። አብርሃም ልጁን ይዞ ሶስት ቀን ተጉዞ ወደ ሞሪያ ምድር መጣ። እዚህ ቦታ ላይ ነበረ ይስሐቅ የተጋደመ። ስለዚህ እግዚአብሔር በሚያደርገው ነገር ሁሉ በመጨረሻ በኢየሱስ ክርስቶስ መስዋዕትነት እንዴት እንደሚያድን እንደሚዋጀን ለመናገር ለመተረክ ነበር የሚታረፈው የሚሰራ ሁሉ ነገር። አጋጣሚ ያለ ባልታጣ ስፍራ እግዚአብሔር አብርሃምን ስፔሲፊክ የሆነ ቦታ እንዲሄድ አዘዘው። የሶስት ቀን ጉዞ ይታያል። ሶስት ቀን ሙሉ በእግሩ ተጉዞ ማለት ነው እንዴ! ምን ችግር አለው? ይስሐቅን ጓሮው ላይ የሚሰዋው ምድረው ችግሩ። አንድ ቦታ አለ፣ የተፈለገ ቦታ፣ ስለ መስዋዕት መስዋዕትነት ምን እንደሆነ ሊገለጥበት የሚገባ ቦታ። ያ የሞሪያ ተራራ፣ ያ የኦርናው ድማ። ስለዚህ አብርሃም ልጁን ይስሐቅን አጋደመበት። ንጉሥ ዳዊት ደግሞ ለኃጢአት ስሬት መስዋዕትን ሰዋበት። በዚያ መስዋዕት ምክንያት ሕዝቡን በመቁጠር ያመጣውን መቅሰፍት እግዚአብሔር ይቅራ ነው። በሞሪያ ተራራ በእያውሳዊው በኦርናው ከሁሉ የሚያስገርማችሁ ይህ ተራራ ነበረ፣ ኢየሱስ ክርስቶስ ጌታችን የተሰቀለበት፣ እኛ የቀራንዮ ተራራ ብለን የመጣነ ያችው ስፍራ፣ እግዚአብሔር እያዘጋጀ የቆየው ስፍራ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ክርስቶስ በቀራኒዮ መስቀል ሲሰቀል በዚች ኮረብታ ተሰቀለ። በኦርናው ድማ በሞሪያ ተራራ ይስሐቅ በተጋደመባት ምሳሌ የሆነው ይስሐቅ ዳዊት መስዋዕትን ባቀረበባት የህዝቡ ኃጢአት በተከለከለበት ነቢዩ ኢሳያስ ስለዚህ ተራራ የሚለው እናንብብላችሁ ምራፍ ሃሃምስ ትንቢተ ኢሳያስ ምዕራፍ 25 ከቁጥር 6 ጀምሮ የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ ወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ ወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። በዚህም ተራራ ላይ እያለ ነቢዩ ኢሳይያስ ሲናገር በኢየሩሳሌም ሆኖ ነው እየተናገረ ያለው። ቅራኔው ባለበት ቦታ ነው ሆኖ እየተናገረ ያለ። በዚህ ተራራ ላይ ትልቅ ግብዣ ይደረጋል፣ ፍሪዳ ይታረዳል። የዓለምን ኃጢአት የሚያስወግደው ክርስቶስ ይታረዳል። ሞትን አለ ለዘለ ዓለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የህዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና። በዚህ ተራራ ላይ ይህን ያደርጋል። በዚያም በዚህ አምቀናል በዚያም ቀን እንደዚህ ሲሆን፣ እነሆ አምላካችን ይሄ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳምም በማዳም ደስ ይለናል፣ ሐሴትም እናደርጋለን ይባላል። የእግዚአብሔር እጅ በዚህ ተራራ ላይ ታርፋለች። ጭድም በጭቃ ውስጥ እንደሚረገጥ እንዲሁም ሞአብ በስፍራው ይረገጣል ዋናተኛም ሲዋኝ እጁ እንደሚዘረጋ እንዲሁ በመካከሉ እጁን ይዘረጋል። ነገር ግን እግዚአብሔር ትዕቢቱን ከእጁ ተንኮል ጋር ያዋርደታል የተመሸገውንም ከፍ ያለውንም ቅጥርህን ዝቅ ያደርገዋል ያዋርደውማል፣ ወደ መሬትም እስኪፈርስ እስከ አፈር ድረስ ይጥለዋል ይላል። ስለዚህ በዚህ ስፍራ ኢየሱስ ክርስቶስ ታረደ፣ ተሰውራ የእግዚአብሔር ግብዣ ቀረበ ነው ያ በዳዊት ያየ ነው ታሪክ በትክክል ግሎባሊ ማለት ነው። ለሰው ሁሉ በሆነ ለሰው ሁሉ አፕላይ በሚያደርግ መንገድ የተፈጸመው በኢየሱስ ክርስቶስ ሞት፣ በዚህ ተባረ። አሁን ወደ ኋላ መለስ ብለን ያንን እናስታውስ። ምንድን ነው ይሁን? ዳዊት ቆጠረ፣ የሚመካበትን ቆጠረ። ስለቆጠረ ኃጢአት ሆነበት። እግዚአብሔር በዚህ ስፍራ ተገልጦለት መስዋዕት እንዲያቀርብ አዘዘው። በቀረበው መስዋዕት ምክንያት በመቁጠሩ ምክንያት የመጣው ቁጣ ተከለከለ። መስዋዕቱ በሚቀርብበት ጊዜ የእግዚአብሔርን ቁጣ ለማስፈጸም ሰይፉን መዞ የነበረው መልአክ ሰይፉን ወደ አፉት መልሰው አለ። ምንድን ነው የሆነው ብትሉ በእግዚአብሔር አሰራር የተፈጸመው ይህ ነው። የህዝቡ በደል በመስዋዕቱ ላይ አረፈ። ለኃጢአት መስዋዕት በሚሰዋበት ጊዜ ያ የታረደው መስዋዕት የህዝቡን በደል ነው ይዞ የታረደው። ስለዚህ ህዝቡ በደል ተሰረ። በኢየሱስ ክርስቶስ በጌታችን የሆነው እንደዚህ፣ ምን ሆነ? ሁላችንም ኃጢአተኞች ነበር። ሁላችንም ምንቆጥረው ነገር ደግሞ አለ። ሁላችንም በራሳችን ምንመካ፣ ሁላችንም ተቅበዝብዘን ይጠፋል። ሁላችንም በደለኞች፣ የማን ቁጣ ያለብን? የእግዚአብሔር ቁጣ በምድር ላይ አለ በሰው ሁሉ ላይ የእግዚአብሔር ጥቃል የሰው ህይወት ፍርድን ይጣራል። አሁን ብዙ ሰዎች ይገርሙኛል። እንደምታዩት በምኖርባት ዓለም በየቀኑ በጣም ለጆሮ የሚከብድ እንቀልፍ የሚነሳ ነገር ነው ስንሰማ የምንለው? ብዙ ነገር ይሆናል። ሰዎች ይገደላሉ፣ ጦርነቶች እንታያላት፣ ብዙ መከራ ነው የምታዩት። ለምሳሌ ሰሞኑን በሆነው የመሬት መንቀጥቀጥ ወደ ሀምሳ ሺህ ሰው ያህል ሞቷል። ከተሞች ተንቀጥቅጠዋል። እንደዚህ በሚሆንበት ጊዜ ብዙ ሰዎች የሚጠይቁት ጥያቄ አለ። ለምንድን ነው እግዚአብሔር እንደዚህ የሚያደርገው? ለምን እንደዚህ እንዲሆን ይፈቅዳል? ለምን አይጠብቀንም? እግዚአብሔር ካለ እንዴት እንደዚህ ይሆናል ይላሉ። ጥያቄው ግን የተገላቢጦሹ ነው መሆን የነበረው እግዚአብሔር ካለ እንዴት ተኝተናደር ነው ብሎ ሰው መጠየቅ ለምሳሌ ዘራፊ ሲዘርፍ፣ ባንክ ራበር ሲዘርፍ ማንም ካላየው እና የሆነ ሰው መጥቶ ፖሊስ እኮ እዛ ጋር አለ ቢለው ምንድን ነው ብሎ መጠየቅ ያለበት? ሄ ኖውዝ እየዘረፈ ያለው አይደለም። ሰው መጠየቅ የነበረበት ምን ብሎ ነው? እንዴ ፖሊስ ካለ እንዴት አልያዘኝም ነው እንጂ የሚባለው፣ ፖሊስ ስላለ ነው እየዘረፍኩ ያለው። ታይባለህ። አሁን እንደዚህ በኃጢአት የተሞሉ ከተሞ፣ በኃጢአት የተሞላ ማህበረሰብ እንዴ እግዚአብሔር አለ ብላችኋል። ሰማይና ምድር የፈጠረ ነው ብላችኋል። ጻድቅ ነው ብላችኋል። ኃጢአት አይወድም ብላችኋል። ኃጢአተኞችን ይቀጣል ብላችኋል። እንዴ እውነት እንዲህ አይነት እግዚአብሔር ካለ እንዴት ነው ተይተን ያደርነው ብሎ ነው መጠየቅ ነበረ። እንዴት አላለቅንም? ያላችሁበት ከተማ ሁሉ እንዴት መሬት ውጦት አላደረም ተብሎ ነው መጠየቅ የነበረበት እንጂ ይህ እንዴት ሆነ ተብሎ አይጠየቅ። ይህማ፣ እየሆነ ያለው ሰው ከእግዚአብሔር ስላመፀ፣ ሰው ለሰይጣን እየተገዛ ስለሆነ ነው። ምድር እንደዚህ እየሆነች ያለችው ሊያስገርመን የሚገባው በሕይወት መኖራችን ነው እንጂ መጥፋታችን አይደለም። ምክንያቱም ማንነታችንና ሕይወታችንማ ጥፋትን ነው የሚጠራው። እግዚአብሔር በጽድቁማ ቢራመድ በምድር ላይ ሰው አይኖርም። ስለዚህ ሊያስገርመን የሚገባው እየሆኑ ያሉት ነገሮች ናቸው እዛና እዛ እየሆኑ ያሉት የዋርኒንግ ምልክቶች ናቸው ወይስ ሊያስገርመን የሚገባው ምህረቱ መብዛቱና ተኝተን መነሳታችን በትክክል ሲገባን ከተሞች ሳይሰምጡ ማደራቸው ነው? የሚገርም የሚገርም ነው። ዛሬም ይች ከተማ ሳትሰምጣ አደረች፣ ለምን መሰላችሁ? ሰዶምና ገሞራ ላይ እሳት እንዲዘንብ ያደረገው ኃጢአት እየተፈጸመ ምንድን ነው ስፔሻል። አንድ ሰባኪ ተገርመው እንደዚህ ያለ እግዚአብሔር አሜሪካንን ካልቀጣል ሰዶም እና ገሞራን ይቅርታ መጠየቅ አለበታል። ስትሩ ተሽሎ ነው አገር በሰላም እያደረ ያለው አይደለም። የመጨረሻ ሰሞን ስለሆነ የመጨረሻው ፍርድ እየመጣ ስለሆነ እግዚአብሔር የመጨረሻ ድል ታግሶ በምህረት ሰውን እየጠበቀ ስለሆነ ብቻ ፍርድማ በደጁ። ስለዚህ ይህን ማስተዋል አለው። አሁን ትውልድ የሚቆጥረው ነገር አለ። ኃጢአተኛ ነው መቅሰፍት ነው የሚጠራው ሕይወታችን። ይህንን እንዴት ነው እግዚአብሔር የመለሰው ስንል በዳዊት እንዳደረገው ማለት መስዋዕትን አቅርብ ነበር ያለው። በዚያ በኦርናው ድማ ያ ክርስቶስን የሚያመለክት ነበር። ስለዚህ እግዚአብሔር እኛን ለማዳን እኛ ወደ ዘላለም ሞት እንዳንሄድ የዘለዓለም ፍርድ እንዳይሆንብን በኦርናው ድማ በቀራኒዮ ተራራ የገዛ ልጁን መስዋዕት አድርጎ አቀርብ። ያ ዳዊት ያቀረበው መስዋዕት የዛ ምሳሌ ነበር። በዛችው ስፍራ አብርሃም ልጁን ሊሰዋ ባቀረበባት ስፍራ ዳዊት መስዋዕትን አቅርቦ የእግዚአብሔርን ስም በጠራበት ስፍራ የመስዋዕቱ ደም ሲፈስ መቅሰፍቱ በተከለከለበት ስፍራ ኢየሱስ ክርስቶስ ለኃጢአታችን ነት። እግዚአብሔር ምን እየነገረ ነው? ያን ጊዜ ዳዊት መስዋዕቱን ሲያቀርብ እግዚአብሔር ሆይ፣ እኔ የቆጠርኩትን ተውልኝ አንተ ምሕረትን ቁጠርልኝ ብሎ መስዋዕቱን ሲያቀርብ ህዝቡን ይቀስፍ የነበረው መልአክ ሰይፍህን ወደ አፎቱ መልሰው እንደተባለ የእግዚአብሔር ቁጣ እንደተመለሰ፣ ኢየሱስ ክርስቶስ በመስቀል ላይ ሲሞት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲታረድ ለሰው ሁሉ ራሱን አሳልፎ ሲሰጥ የእግዚአብሔር ቁጣ ከሰዎች ላይ ተከለከለ። ስለዚህ የኢየሱስ ክርስቶስ መስዋዕትነት በእኛ ላይ የነበረው የእግዚአብሔር ቁጣ የተከለከለበት መስዋዕትነት፣ በእኛ ላይ የነበረውን የእግዚአብሔር ቁጣ የከለከለው የኢየሱስ ክርስቶስ ደም መፍሰስ፣ ስለኛ በደል ራሱን ሰጡ። ስለዚህ እኛ ስናምን የራሳችንን አንቆጥርም፤ ጽድቅ የለንም፣ ኃጢአተኞች ነን። ያንተን የምሕረት ስጦታ እንቆጥራለን ብለን በክርስቶስ አመኝ። ክርስቶስን ስናምን እርሱ የእኛ ጽድቅ ሆኖ ተቆጠረ። ደሙን ስለእኛ ኃጢአት አፈሰሰው። እኛ በደሙ ታጠብን። ቁጣው በእርሱ ላይ ወረደ። መቅሰፍቱ በእርሱ ላይ ወረደ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ደቀቀ። ክርስቶስ በመስቀል ላይ የእኛን በደል ተሸከመ። እኛ በእርሱ የእግዚአብሔር ጽ ስለዚህ ኢየሱስ ክርስቶስ ትምክህታችን ሆነ። አንድ ክፍል አለ። አንደኛ ቆሮንቶስ መጽሐፍ ላይ ቅዱስ ጳውሎስ ስለ ትምክህት የሚጽፈው እንዴት እንዳዳንን የሚናገር ነው። ምዕራፍ አንድ ቁጥር 26 ጀምሮ፣ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆንልን ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አንድ ቃል ተጽፎ ነበረ፣ የሚመካ በእግዚአብሔር ይመካ። ስጋን የለበሰ ሁሉ በእግዚአብሔር ፊት፣ በሌላ ነገር፣ በራሱ በሚቆጥረው ነገር እንዳይመካ። ዳዊት በቆጠረው ነገር ሊመካ ቆጠሩልኛል ስለዚህ መቅሰብ ትሆነበት። አሁንም እኛ እንዳንመካ፣ በምንም ነገር እንዳንመካ፣ ነገር ግን ስለኛ ራሱን አሳልፎ በሰጠው በኢየሱስ ክርስቶስ ጽድቅ እንመካ ዘንድ እርሱ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም ሆነልን። ይህንን በማወቃችን ነው የምንመካው። ኢየሱስ ክርስቶስ የእኔ ጥበብ፣ የእኔ ጽድቅ፣ የእኔ ቅድስና፣ የእኔ ቤዛነት ሆነልኝ። ሂ ኢዝ ማይ ራይቸስነስ። ጽድቅ እንዲኖራችሁ ትፈልጋላችሁ? ክርስቶስ ይኖራችሁ። ክርስቶስ ነው ጽድቅ። ጽድቅን ከክርስቶስ ለይቶ ማየት ትክክል አይደለም። ያኔ ነው ሰዎች የሚሳሳቱት። ጽድቅ እራሱ ክርስቶስ። ስለዚህ ክርስቶስ አለኝ፣ ክርስቶስ በእኔ ይኖራል፣ አል አመንኩ ማለት ጽድቅ አለኝ። ጽድቅ እሱ ነው። እግዚአብሔር ስሙ የተመሰገነው እርሱ ትምክታችን። ስለዚህ በጸጋ ዳንን። በእግዚአብሔር ጸጋ ዳንን ስንባል ስንል እርሱ ምህረቱን ሰጥቶን፣ እርሱ ጸጋውን ሰጥቶ፣ እርሱ ክርስቶስን ሰጥቶ ክርስቶስን የእኛ ጽድቅ ቤዛነት፣ ቅድስና እንዲሁም ቆጥሮልን፣ ክርስቶስን አልብሶን፣ በእርሱ ፊት ቀረበ። ስለ ቅዱስ ቃሉ እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተመሰገነ ይሆን። አሜን። እግዚአብሔር አምላካችን ሆይ፣ እናመሰግናለን። ምሕረት ብዙ ቅዱስና ሕያው አምላካችን ክብር ምስጋና ለአንተ እነሆ ዛሬም ይህንን የዘላለም እውነት ስላሰማል እግዚአብሔር አምላካችን ሆይ ወደዚህ ስፍራ ስለጠራህ ወደ ኦርና አውድማ የአንተ ምሕረት ብቻ ወደሚቆጠርበት የአንተ ርኅራሄ ብቻ ወደሚቆጠርበት እኛ ግን ወደ ርህራሄ ወደምንመጣበት በእኛ ላይ የነበረው ቁጣ ወደ ተከለከለበት የአንተ ቁጣ ወደ አፎቱ ወደ ተመለሰበት እግዚአብሔር አምላካችን ሆይ ወደዚህ ጸጋ መግባትን አግኝተና እናመሰግናል። አምላክና አባታችን እግዚአብሔር ተመስገን፣ ተመስገን። አባታችን ሆይ በዚህ ስራ ከአንተ ጋር የነበረን ክብረት አደስክ። አሁን በአንተ ስራ ወደ አብ መግባት እናመሰግናል። እግዚአብሔር አምላክና አባታችን ሆይ ስለበዛን ጸጋ ስለሰጠህን ብርሃን ተመስገን። ይህ ብርሃን ከእኛ አልፎ ለብዙዎች ይበራ ዘንድ እኛንም ብርሃን ታደርገን ዘንድ በክርስቶስ ሞልተህ ጌታ ሆይ ታመላለሰን ዘንድ አሁንም የጸጋ ብቃት በሁላችን እንወድሃለን፣ እናመሰግናለን። ክብር ምስጋና ዳሴ ልና ሁሉ ሰማይ በምድር እጅግ ለምትወደን አባታችን ላ አሜን